መክብብ ዩናይትድ ስቴትስ ውስጥ ሰሞኑን በተከታታይ ጥቃቶች ደርሰዋል። ኒውዮርክ፣ ኒው ጀርሲ እንዲሁም ሚኒሶታ። ጥቃቶቹ በ24 ሰዓት ውስጥ የደረሱ መሆናቸው የሀገሪቱን የጸጥታ ይዞታ ስጋትና ጥያቄ ላይ መጣሉ እየተነገረ ነው። የሀገሪቱ መገናኛ ብዙሀንም ባለስልጣናትስ ምን ይላሉ? በተለይ አሜሪካ ከፍተኛ ጥንቃቄ በምታደርግበት በአሁኑ ጊዜ አደጋ አድራሾቹም በጣም የበለጠ ተጠንቅቀው ነው ይህንን አደጋ ያደረሱት። ጥያቄ ማስነሳቱ አልቀረም። እንደውም አሜሪካ ከምታደርገው ከዚህ ከጸረ ሽብር አቋሟ ጋር እነሱ ላይ ባተኮረ መልኩ ከምታደርገው ጥንቃቄ አንጻር አሁንም ብዙ ይቀረናል። ምክንያቱም አሸባሪዎችን ለመከላከል በየጊዜው የሚደረጉት ጥረቶች፣ አሸባሪዎቹም ያንን እንዳይታወቅባቸው የሚያደርጉት አዳዲስ ለውጦች ስላሉ ከዚህ አንጻር ብዙ አነጋጋሪ ሆኗል። በተለይ የተባበሩ መንግስታት ስብሰባ በሚካሄድበት በአሁኑ ጊዜ ያም ብቻም ሳይሆን አሜሪካ እንደ አገር ከሌሎች ዓለም የተሻለ አቋም፣ ቴክኖሎጂ፣ የሰውም ኃይል አለን ስለሚሉ የጸጥታ ሁኔታ ሁልጊዜም እንዳሳሰባቸው ነው። እና አሁን ትልቅ መነጋገሪያ ሁኔታ ነው በባለስልጣናትም በኩል ሆነ ይህንም ነገር ከሚያጣሩት አካሎች አንጻር ማለት ነው። እንግዲህ የፍንዳታ ጥቃቶቹ የደረሱት በጓዳ ሰራሽ ስልት ነው። አንደኛው ሳይፈነዳ ፖሊስ አክሽፎታል። እንግዲህ እንደሰማኸው ሌላው በስለት የተፈጸመ ነው። ጥቃቶቹ የሽብር ቅንብር መሆናቸውን የሚገልጹት ድርጊቱ የተፈጸመባቸው ግዛቶች ባለስልጣናት፣ ከአለም አቀፍ የሽብር እንቅስቃሴዎች ጋር ግን ትስስር እንደሌላቸው መናገራቸው ተሰምቷል። ዛሬ ከነጋ ይህም በተመለከተ የተገኘ ወይም የተሰማ አዲስ መረጃ አለ ወይ? በግልጽ አዲስ መረጃ የለም። እንደውም የሚገርመው ነገር ይሄ የ ኒውዮርክ እና ኒው ጀርሲ እንዲሁም ከዚህ የሚኒሶታውን ያለውን ሶስቱ አካባቢ የደረሱትን ጥቃቶች ለማስተሳሰር ሞክሮ ነበረ። በተለይ ኒውዮርክ እና ኒው ጀርሲ ያለው ከዛ ጋር እያያዝ አያያዝ እስካሁን ምንም የተሰጠ ፍንጭ የለም። ምንድን ነው ዩናይትድ ስቴትስ ውስጥ ብዙውን ጊዜ ማንኛውም ነገር ኮሽ ባለ ቁጥር፣ አሁን ከፍራቻ አንጻር ሁልጊዜ ጊዜ ከ አሸባሪዎች ጋር የማያያዝ ሁኔታ አለ፣ ግን አሁን ባለው መረጃ እስካሁን ምንም የተጨበጠ ነገር የለም። ወይንም ያንን ነገር እኔ አደረስኩኝ ብሎ ሀሳብ ያቀረበ ከአሸባሪዎች አንጻር ማለት ነው ያንንም የደገፈ ነገር ስለሌለ እስካሁን እያጣራን ነው ከማለት ውጪ ምንም የተጨበጠ ነገር የለም። ግን ምንድን ነው ከዚህ ጋር ተያይዞ ያለው ያው ጸጥታው በጣም ጠንክሯል። በተለይ ኒውዮርክ ውስጥ እንደምታውቂ ሸዋዬ፣ ዛሬ የተባበሩ መንግስታት ሰባ አንደኛው ጉባኤ ይካሄዳል። ከዚህም አንጻር ዩናይትድ ስቴትስን ትዝብት ውስጥ ጥሏል። ዞሮ ዞሮ እስካሁን ምንም የተገኘ ፍንጭ የለም፣ እያጣራን ነው ከማለት ውጪ እንግዲህ የጸጥታ ሁኔታ አሁን ጠበቅ ብሏል ብለሃል። ከጥቃቱ በኋላ የባቡር እንቅስቃሴ እንዳልነበር ነው ለምሳሌ ኒውዮርክ ላይ የተነገረው። አሁን ሁኔታው ወደ መደበኛው ተመልሷል። ጥብቅ ነው እንጂ እንቅስቃሴዎች ቀጥሏል። አሁን በተለይ ዛሬ የመክፈቻ ስነ ስርአት ነው። ነገም ደግሞ ፕሬዚዳንት ኦባማና ሌሎች መሪዎችን በሚገኙበት ሁለተኛው ጉባኤ የሚካሄድበት ቀን ነው። የጸጥታ ሁኔታ በጣም ጠብቋል። የተወሰኑ ሰዓቶች ላይ ባቡሮች ይቆማሉ፣ መኪናዎች ይቆማሉ። ጥብቅ የሆነ ፍተሻ አለ። በነገራችን ላይ ካሜራዎችን እስካሁን እያጣሩ ነው። ያንን አደጋ ያደረሰው ማን ነው፣ ከምን ጋር የተያያዘ ነው የሚለውን እያጣሩ ነው። ግን እስካሁን ባለው ሁኔታ ማለት ነው የትራንስፖርቴሽን እንቅስቃሴ ቢኖርም እንቅስቃሴው በተገደበና ጥንቃቄ በተሞላበት ሁኔታ እያካሄዱ ነው ያሉት። የሚኒሶታው ጥቃት አድራሽ ሶማሊያዊ መሆኑ ተገልጿል። መክብብ፣ በርካታ ሶማሊያውያን ደግሞ በዚህ ከተማ እንደሚኖሩ ነው የሚነገረው። አስተያየታቸውን ሰጥተው ይሆን? አው በእነሱ የማህበረሰብ ሬዲዮ መሆኑ አንዳንድ የእነሱ ሰዎች እንደሚናገሩት በእርግጥ አንድ የሚሰማቸው ነገር አለ። የሶማሌ ህብረተሰብ እንደ ማንኛውም የአፍሪካ ህብረተሰብ የራሳቸው የሚሰማቸው ነገሮች አሉ። መሸማቀቅ አለ። ዞሮ ዞሮ ግን ይሄ ነገር በጣም የሚያሳፍራቸው፣ ሌሎችንም በጣም ያሳዘነ አጋጣሚ መሆኑን ነው የተናገሩት። ባጭሩ ግን እስካሁን ያው የፖሊስን መረጃ ሆነ የአካባቢው ባለስልጣናት ነገሩ እየተጠና ነው። ይሄ ነገር እውነትም ከአሸባሪው ኃይል ጋር የተያያዘ ነው ወይስ አይደለም የሚለው ማለት ነው። መክብብ ሸዋ ከዋሽንግተን ዲሲ አመሰግናለሁ። ለጊዜ كريم ما مسجل عندهم شغل.